አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስጉኛል። ፍዝብቴም ሐሳቤ ማብረው ይስቃሉ። አንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ናስተፊ። አንዳንድ ሰው አለ መርዙን የሚነዛ አንዳንድ ሰው አለ፣ ነገር አዋቂ በመልካም ምባሮ ለሰው ተጨናቂ አዲሱ ይህን ላልፍ አይደለም። ምን እንደምጠይቀኝ ገብቶኛል። ጠርጥራል አለን። ፕሮግራሞቻችንን የሚከታተሉ አድማጮች የሙዚቃ ምርጫችንን የምንወዳቸውን ዜማዎች መመልከታቸው አይቀርም። እሱ እንዳለ ሆኖ አንዳንድ ነገሮች ተደጋግማ ትመጣለች። በአንድ ሰው የተለየ ምርጫ ያላት ይመስላል። ምን ትሆንም። ምክንያቱም ለእኔ ማለት ይገባኝ። ግን ይሄን ዘፈን ስሰማው የተለየ ስሜት ስጥ ነው ምገባው። ደስ ይለኛል። ቃላቱ በጣም ውብ ናቸው። ሰውዬው ጥላሁን ነው፣ ደራሲውም ተስፋዬ ነው። ነፍሳቸውን የማሪያ ሁለቱንም። እና እውቅ አርቲስቶች የጻፉትና የተጫወቱት ስለሆነ አላውቅም። ወደሚቀጥለው እንሄድ። ጋዜጠኞች የክብ ጠረጴዛ ውይይት ነው አሁንም አልተውኩሁም። አዲሱ ይህን ፕሮግራማችን ስታስተዋውቁ ሁሌ ጠይቅ ጠይቅ የሚለኝን አንድ ጥያቄ ቀሰቀስክብኝ። አሁን እንደምናየው ጠረጴዛችን ክብ ባይሆን አይሆንም ማለት ነው ደሞ ለ ማዘን አይታይህም? ግን ክብ ጠረጴዛ ችምችም ብለው ሀሳባቸውን አንድ ላይ ሰብሰብ ባድርገው ሲዋዩ ፊት ለፊት እየተያዩ የሚታይም የሚያምርም ይመስላል ነገሩ ክብ ክብ መሆኑ የክብ ጠረጴዛ። ወደዛ እናልፋለን። ዛሬ በሁለት ነገር ይዘኛል። እኔን ወደ አንተ ልመለስ። አሁን የክብ ጠረጴዛ ወይም የአራት ማዕዘን ወይም ከጋዜጠኝ ጠረጴዛ ውይይት ጉዳዩን አንስተን ወደሚቀጥለው እናስታለን። ምንድን ነው ጉዳዩ? መልካም አዲሱ እንዲያውም እኔ እናንተ ቀደም ብለን በተለያዩ ሁለት ሀሳቦች ላይ የወሰንነውን ሀሳብ ይከተላል። የሀሳብ መለያየት በሰዎች መካከል ሲኖር የተለያየ ሀሳብ ያላቸው ሰዎች ሀሳባቸው ስለተለያየ ብቻ የሚበልጥ አላማቸውን በጋራ የሚያስማማቸው ሊሆን ይችላል በህይወታቸው ትልቅ ስፍራ የሚሰጡትን ሊያሳጣቸው ይገባሉ ወይ ይሄ በግለሰቦች በቤተሰብ በወዳጆች መካከል በባልና ሚስት በፍቅር ጓደኞች መካከል በሁሉም ሊሆን ይችላል በአገር ደረጃ የተለያየ ሀሳብ የተለያየ መንገድ የሚታያቸው ክፍሎች አሉ የእነሱን ሀሳብ አጥብቀው መያዛቸው ብቻ መንገዱን እንደማያስጨርሳቸው እንደማያደርሳቸው እያወቁ ትልቁን ነገር እስከ መሳት ድረስ ሲኬድበት ታያለህና እዚህ ላይ እንደው ራስን መልሶ ማየት የሚያስችል ቆንጠጥ የሚያደርግ የሀሳብ ልውውጥ እንዲኖር አድማጮቻችንን ለማነሳሳት ነው። በሌላ ጊዜ እንደምናደርገው የሀሳብ መለያየት በእርግጥ ትልቁን ዓላማ ሊያስተው ይችላሉ። ያ ትልቅ የሚባለው ዓላማ ምንም ይሁን ምን መልሱ ባጭሩ ሊያስታ አይገባም ነው። ከና አባባሉ ምን አለ ላለመስማማት እንስማማ የሚሉት አነጋገር አለ። እናንተ የተለያየ ሀሳብ ይዘን፣ አንተም ሐሳብህን ትይዛለህ፣ እኔም ሐሳቤ ላይ እረጋለሁ። በስነ ስርዓት በሰለጠነ መንገድ እንዋያለን፣ እንከራከራለን። ሞቅ ያለ የሀሳብ ልውጥ ሊኖር ይችላል። ግን ግብ ያደረግነውን ጭብጥ የምናደርገውን ሀሳብ ሊያስተወን አይገባም፣ ወይም ሁለታችንን ሊያለያየን ሊያቃቅረን አይገባም። ይሄ መቼም በጣም ጎልቶ ይታያል፣ ሀሳብ ሲለይ በቃ ስረባም መታተውና መቆራረጥ። ይሄ ትክክል አይደለም። እንዳልከው ሰፊ ውይይት የሚጠይቅና በተለያየ ጠርዝ ያሉ ሰዎችን አምጥቶ ማነጋገር የሚቻል ነው ይመስለኛል። ከጋዜጠኞች ይወጣ ብሎ ልክ ነው። በዚህ ሰዓት የሚከታተሉን አድማጮች በራሳቸው ሕይወት ውስጥ ካለ ነገር ጋር አያይዘው ሊነጋገሩበት ይችላሉ። ይሄ ይበልጥብኛል፣ በሚበልጠው ልሸነፍ የሚለው ሀሳብ እንዴት ስፍራ አይሰጠውም ነው፣ ተነጋገሩበት። ይበልጡን ግን ይሄ ሀሳብ በአገር ደረጃ ባሉ ጉዳዮች ምን አይነት ስፍራ ይሰጣል ነው። በሚቀጥለው ፕሮግራማችን ለውይይቱ ተስማሚ የሆነ ሰዎችን ም እንጋብዛለን። ጥሩ ይመስለኛል።